አዲስ አበባ ስራ ፈላጊ ዜጎቿን እየመዘገበች ነው። የከተማዋ ሰራተኛና ማህበራዊ ጉዳይ ቢሮ እስከ ዓመቱ መጨረሻ ድረስ ከ60 ሺህ እስከ 70 ሺህ የሚደርሱ ስራ ፈላጊዎችን ለመመዝገብ ማቀዱን አስታውቋል። መንደር ለመንደር ተዘዋውረው የመኖሪያ ቤት አንኳኩተው ሥራ ፈላጊዎችን ከሚመዘግቡ መካከል አንዱ አቶ ገዳሙ አስረስ ናቸው። አቶ ገዳሙ በንፋስ ስልክ ላፍቶ ክፍለ ከተማ የወረደ አንድ የሰራተኛና ማህበራዊ ጉዳይ ጽህፈት ቤት ሰራተኛ ናቸው። የምንመዘግበው ያው እንግዲህ አጠቃላይ በአስሩም ክፍለ ከተማ ነው። በጥቃቅንና በሰራተኛና ማህበራዊ ሴቶችና ስፖርት ሶስቱ ጽህፈት ቤት እንደ ፌዴራል ማለት ነው። በአንድ ላይ ሆኖ በቅንጅት ነው እየተሰራ ያለው። አጠቃላይ ዘመቻ ነው እየተካሄደ ያለው። በነዋሪዎቹ በቤት ውስጥ እየገቡ ነው። የተመዘገበ ያለ ያው እየመዘገብ ነው ያለ ነው። ስራ አጥ የሆነውን በሙሉ ነው እየመዘገብ ነው ያለ ነው። አሁን በአዲስ አበባ በመምህርነት የሚያገለግሉት አቶ ሰጠ ተበጀም የመንግስት ሰራተኞች ቤት ለቤት ተዘዋውረው ስርዓቶችን በመመዝገብ ላይ መሆናቸውን አረጋግጠዋል። የከተማ አስተዳደሩ ባሉት ሁሉም የመንግስት አደረጃጀቶች በኩል ምዝገባ እያካሄደ እንደሆነ የሚናገሩት አቶ ሰጠ ጉዳዩ አዲስ አልሆነባቸውም። በእርግጥ በተደጋጋሚ ጊዜ እንደዚህ ምዝገባዎች ይካሄዳሉ። የምርጫ ወቅቶች ሲደርሱም ስርዓቶች ይለያሉ፣ ይደራጃሉ፣ ስልጠናዎችን ይወስዳሉ። ከዛ ምንድን ነው ወደ ስራ ከማስገባት አንጻር ግን በርካታ ወጣቶችን ወደ ስራ ለማስገባት ያው የመስሪያ ቦታ ጋርና ብድር አቅርቦት ጋር ተያይዘው ብዙ ጊዜ ከመደራጀት በዘለለ ሁኔታ ወደ ወጣቶቹ ወደ ስራ ስለማይገቡ አምስት ስድስት ጊዜ ተደራጅተው ትን ያላሉ እኔ ለመታዘብ ችያለሁ። በአካባቢም ወጣቶች በብረታ ብረት ስራና በእንጨት ስራ ሁለት ሶስት ጊዜ ተደራጅተው ሁለት ሶስት ጊዜ የመስሪያ ቦታና የብድር አገልግሎት ባለማግኘታቸው ተስተቆርጠው በግል የሚሰሩበትና እንደዚህ ተሯርጦ የሚሰሩበት ሁኔታ ነው ያለው። የሰራተኛ እና ማህበራዊ ጉዳይ ጽፈት ቤት ሰራተኛው ምዝገባው በተለይ በወጣቶች ዘንድ የተደበላለቀ አቀባበል እንደተደረገለት ይናገራሉ። ብዙ ጊዜ እንደዚህ እንመዘግባለን እንመዘግባለን ትላላቸው፣ ነገር ግን ተግባራዊ አታደርጉትም የሚሉ አንዳንድ እንደዚህ የሚናገሩን ሰዎች አሉ። አንዳንዶች ደግሞ በቃ ሰፍ ብለው እንደዚሁ እንኳን መጣች ብለው ደግሞ በቃ የሚመዘግባሉ። የኢትዮጵያ መንግስት ለወራት የዘለቀ ተቃውሞ ከገጠመው በኋላ በዚህ አመት መጀመሪያ በተለይ ለወጣቶች የስራ ፈጠራ የሚውል አስር ቢሊዮን ብር መመደቡን ገልጦ ነበር። በአገሪቱ ፕሬዝዳንት ዶክተር ሙላቱ ተሾመ በኩል በጥቅምት ወር ይፋ የተደረገው የአስር ቢሊዮን ብር እቅድ እስካሁን ተግባራዊ አልሆነም። እቅዱ ተግባራዊ ይደረግበታል የተባለው የወጣቶች ተንቀሳቃሽ ፈንድ ማቋቋሚያ ረቂቅ አዋጅም ወደ ምክር ቤት የተመራው በጥር መገባደጃ ነው። የስራ ጉዳይ የሚያንገበግባቸው ወጣቶች የምዝገባውን ነገር ቢሰሙም እርግጠኛ መሆን የተሳናቸው ይመስላል። ይህ ስራ ፍለጋ ምዝገባ የቤት ለቤት ምዝገባ ድሮም ሲደረግ የነበረ ነገር ነው። ግን ምዝገባው ተመዝግቦ ሄዶ ቆሻሻ መጣያ ላይ ነው የሚጣለው እንጂ ተግባር ላይ ሲውል አናቅም፣ አልናይም ስለዚህ ለይስሙላና ለስልጣን ማራዘሚያ የሚደረግ ምዝገባ ስለሆነ ባይመዘገብ እየተሻለ ነው የሚሆነው። እንደዚህ ስራ ፈጠራ እንደዚህ ቤለቤት ምትገባ ለስራ አጥ ለሚባለው ነገር እኛ በትክክል ከሆነ ማለት ነው የምናየው ነገር የለም። በዘመድ እየተጠቃቀሱ ሊሆን ይችላል እንጂ አንድም ስርአት ስራ ሲፈጠርለት አላየሁም። ያወራሉ እንጂ ተግባር አላዩ። ያንም እስካሁን ድረስ እኔ በኩል ያላየሁም። እራሴ ስራ ፈላጊ ነኝ፣ ስራ አጥ ነኝ። በዶይቼ ቨለ የፌስቡክ ማህበራዊ ድረገጽ በጉዳዩ ላይ አስተያየታቸውን ያሰፈሩት አብዱረዛቅ ጣይብ መንግስት ይህን ያደረገው እንዲህ አደረገ ተብሎ የህዝብ አመፅ የሚቆምለት ስለመሰለው ባይሆን ኖሮ ባለድርሻ አካላቱ የሚሰሩትን በደል ወርዶ ይቆጣጠር ነበር ብለዋል። ግርማ ሞገስ በበኩላቸው ኢህአዴግ 10 ቢሊዮን ብር ስራ አጥነትን ለመፍታት በጀት መድቢያለሁ ያለው በስራ አጥ ወጣቶች ስም የራሱን አባላት ለማጠናከርና አዳዲስ ደጋፊዎችን ለማፍራት እንዲሁም በየቦታው የተቀሰቀሱትን ህዝባዊ ተቃውሞዎች ለማፈን በማሰ ብነው ነው ሲሉ ሀሳባቸውን አስፍረዋል። የስራ ፈላጊዎች ምዝገባውን በጣም ደስ ይላል ያሉት ገዛሀይ ንጉሴ ወደ ዞን ከተሞች እንቅስቃሴው ቢቀጥል በየቤቱ የስራ ፍላጎት ከበቂ በላይ እያላቸው ግን ከተቀመጡበት የሚያስነሳቸው ሰው ያጡ ብዙዎች ናቸው ወይም ነን ሲሉ አክለዋል።